የዲደብልዩ ዜና ጤና ይስጥልኛ አድማጮች። በመጀመሪያም ዋና ዋና ርዕሶቹ የኢትዮጵያ ንግድ ባንክ በባንኩ በሂሳባቸው ከተቀመጠ ገንዘብ ውጪ በሕገወጥ መንገድ ገንዘብ ወስደው በከፊል ተመላሽ አደረጉ ላላቸው ግለሰቦች ማስጠንቀቂያ አወጣ። ባንኩ ዛሬ በፌስቡክ ገጹ ባወጣው ማስታወቂያ ቀሪውን ገንዘብ እስከ ቅዳሜ መጋቢት 21 ቀን 2016 ዓ.ም ከቀኑ 11 ሰዓት ድረስ የማይመልሱ ማንነታቸውን በመገናኛ ብዙሀን ይፋ እንደሚያደርግና በህገወጥ መንገድ ገንዘብ በመውሰድ ወንጀል መጠርጠራቸውን ለሚመለከታቸው የህግ አካላትና ተቋማት እንደሚያሳውቅ አስጠንቅቋል። የባህር ዳር ከነማ የመሀል ሜዳ የእግር ኳስ ተጫዋች አለልኝ አዘነ አረፈ። የ26 ዓመቱ አለልኝ ያዘነ ትናንት ለዛሬ አጥቢያ ሲነጋጋ በአርባ ምንጭ ከተማ ድንገት ህይወቱ ማለፉን የባህር ዳር ከነማ እግር ኳስ ቡድን አስታውቋል። የእግር ኳስ ቡድኑ ስራ አስኪያጅ አቶ ልዑል ፍቃዱ የተጫዋቹ ሞት ምክንያት እንደማይታወቅ ዛሬ ከቀትር በፊት ለዶችቨለ ተናግረዋል። በዩናይትድ ስቴትሱ የሜሪላንድ ግዛት ዋና ከተማ ባልቲሞር የሚገኝ ድልድይ በመርከብ ተገኝቶ ከተደረመሰ በኋላ የደረሱበት ያልታወቀ ስድስት ሰዎች ፍለጋ ቆመ። ሰዎቹ በህይወት ይገኛሉ ተብሎ ስላልታመነ ፍለጋውና የህይወት አድን ስራው ቆሞ ወደ አስከሬን ፍለጋ መገባቱን ባለስልጣናት ተናግረዋል። የደረሱበት ያልታወቀው ድልድዩ ሲፈርስ በስራ ላይ የነበሩ ስድስት የድልድዩ የጥገና ሰራተኞች ነበሩ። ዜናው በዝርዝር የኢትዮጵያ ንግድ ባንክ መጋቢት ስድስት ቀን 2016 ዓ.ም በባንኩ የሲስተም ማዘመኛ ስራ ላይ የተፈጠረውን ክፍተት በመጠቀም በሂሳባቸው ከተቀመጠ ገንዘብ ውጪ በህገወጥ መንገድ ገንዘብ ወስዶ በከፊል ተመላሽ ያደረጉ ላላቸው ግለሰቦች ተጨማሪ ማስጠንቀቂያ አወጣ። ዛሬ በፌስቡክ ገጹ ባንኩ እንዳሰፈረው ስማቸው፣ የሂሳብ ቁጥራቸውና ሂሳባቸው የሚገኝበት ቅርንጫፍ የተዘረዘረው 5166 ግለሰቦች ያላግባብ ከወሰዱት ገንዘብ በከፊል ተመላሽ ቢያደርጉም ቀሪውን ገንዘብ አለመመለሳቸውን ገልጿል። ባንኩ ቀደም ሲል ባስጠነቀቀው መሰረት ወደ ቀጣዩ ሕጋዊ እርምጃ ከማለፉ በፊት ቀሪውን ገንዘብ እንዲመልሱ ጠይቋል። እስከ ቅዳሜ መጋቢት 21 ቀን 2016 ዓ ም ከቀኑ 11 ሰዓት ድረስ ገንዘቡን በሚመልሱት ላይ በባንኩ በኩል ቀጣይ ሕጋዊ እርምጃ እንደማይወሰድ ያረጋግጣል ብሏል። እስከ ተጠቀሰው ቀን ገንዘቡን የማይመልሱ ግን የተለያዩ የመገናኛ ብዙሃን ዘዴዎችን በመጠቀም ሙሉ ስማቸውን፣ ፎቶቸውን በህገወጥ መንገድ ገንዘብ በመውሰድ ወንጀል መጠርጠራቸውን ጠቅሶ ለሚመለከታቸው የህግ አካላትና ተቋማት በማሳወቅ ለህዝብ ይፋ እንደሚያደርግ አስጠንቅቋል። እንዲሁም ከህግ አካላትና ከሚመለከታቸው ተቋማት ጋር በመተባበር ቀጣይ የወንጀል የፍትሀ ብሔርና የአስተዳደር ህጋዊ እርምጃዎች እንደሚወስድባቸው የመጨረሻ ያለውን ማሳሰቢያ ሰጥቷል። ባንኩ ያለ አግባብ ተወሰደብኝ ካለው ከስምንት መቶ ሚሊዮን ብር በላይ ከስድስት መቶ ሚሊዮን በላይ ብር አስመልሻለሁ ብሏል። በጋዛው ወታደራዊ ዘመቻ ወቅት እስራኤል የዘር ማጥፋት ወንጀል ለመፈጸሟ አሳማኝ ምክንያቶች አሉ የሚል ዘገባ ያቀረቡት የተባበሩት መንግስታት ድርጅት ልዩ የሰብአዊ መብት ጉዳዮች አጥኚ በስራቸው ወቅት ማስፈራሪያ ይደርሳቸው እንደነበረ ተናገሩ። እስራኤል በኃይል በያዘችው በዌስት ባንክና በጋዛ የሰብአዊ መብት ይዞታ አጥኚ ፍራንቼስካ አልባኔዜ ስራቸውን ከጀመሩበት ጊዜ አንስቶ አስቸጋሪ ሁኔታዎችን ማሳለፋቸውን እና ሁሌም ማስፈራሪያ ይደርስባቸው እንደነበረ ለተባበሩት መንግስታት ድርጅት የሰብአዊ መብቶች ምክር ቤት ትናንት አስታውቀዋል። አልባኔዜ ዛቻና ማስፈራሪያ አምነው በተቀበሉት ስራና በውጤቱም ላይ ምንም አይነት ለውጥ አያመጣም ብለዋል። አልባኔዜ ያቀረቡትን ዘገባ እስራኤል ሙሉ በሙሉ ተቃውማለች። እስራኤል አልባኔዜን በሪፖርታቸው የእስራኤልን መመስረትና ህልውና ህገወጥ አድርገዋል ስትልም ወቅሳ ነበረ። ይሁንና ከጎርጎሮሳዊ 2022 አንስቶ በዚህ ኃላፊነት ላይ የሚገኙት አልባኔዜ የዛቻውን ምንነትም ሆነ ከማን እንደተሰነዘረባቸው አልተናገሩም። የዩናይትድ ስቴትስ ሜሪላንድ ግዛት ዋና ከተማ የሚገኘው የባልቲሞር ድልድይ በመርከብ ተገኝቶ ከተደረመሰ በኋላ የደረሱበት አልታወቀም የተባለ ስድስት ሰዎች ፍለጋ ቆመ። ባለስልጣናት ፍለጋው የወሰደውን ጊዜ የተካሄደውን ጥልቅ ፍተሻና የውሃውን ቅዝቃዜ ከግምት ውስጥ በማስገባት ሰዎቹ በህይወት ይገኛሉ ተብሎ እንደማይታመን አስታውቀዋል። በዚህ የተነሳ የሰዎች ፍለጋና የህይወት አድን ስራው ቆሞ ወደ አስክሬን ፍለጋ መገባቱን ገልጸዋል። የደረሱበት ያልታወቀው ድልድዩ ሲፈርስ በስራ ላይ የነበሩ ስድስት የጥገና ሰራተኞች ነበሩ። ከመካከላቸው ሁለቱ ከጓቲማላ መሆናቸውን የጓቲማላ ውጭ ጉዳይ መስሪያ ቤት አስታውቋል። ሶስቱ ደግሞ ከሜክሲኮ መሆናቸውን የሜክሲኮ ፕሬዝደንት አረጋግጠዋል። በሀገር ውስጥ መገናኛ ብዙኃን ዘገባ መሰረት ከሟቾቹ ውስጥ የሳልቫዶርና የሆንዱራስ ዜጎችም ይገኙበታል። ድልድዩ ሲፈርስ ቢያንስ ስምንት ሰዎች ውሃ ውስጥ ሲወድቁ ከመካከላቸው የሁለቱን ህይወት ማትረፍ ተችሏል። የበርካታ ቃጫኝ የንግድ መርከቦች መተላለፊያ በነበረው በዚህ መስመር ጉዞውን በመጀመር ላይ የነበረ አንድ ቃጫኝ መርከብ ከትናንት በስቲያ ሌሊት የድልድዩን አንድ ምሶሶ ከገጨ በኋላ ነበረ በጎርጎረሳዊው 1977 ዓ ም የተገነባው ፍራንሲስ ስኮት ኪ ድልድይ ከመቀጽበት የፈረሰው። የአሜሪካን የፌዴራል ምርመራ ቢሮ እና ሌሎች መስሪያ ቤቶች አደጋው ከአሸባሪነት ጋር የሚያያዝ አይደለም ሲሉ ተናግረዋል። የሜሪላንድ ግዛት አገረ ገዢ ዌስሙር እስካሁን የተካሄዱ የመጀመሪያ ደረጃ ምርመራዎች አደጋ መድረሱን ብቻ የሚያመለክቱ ናቸው ብለዋል። የድልድዩ መደርመስ እጅግ የሚያሳዝን ያሉት የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ወደቡን መልሶ ክፍት ለማድረግና ድልድዩንም ለመገንባት ቃል ገብተዋል። ይህ ዶች በለ ዲ ደብልዩ ነው። ባለፈው አርብ ከሩሲያ ዋና ከተማ ሞስኮ ወጣ ባለስፍራ በሚገኘው የካውኩስ የሙዚቃ አዳራሽ በተፈጸመ ጥቃት የሞቱት ሰዎች ቁጥር 140 መድረሱን የሩሲያ ባለስልጣናት ዛሬ ተናገሩ። ባለስልጣናት እንዳሉት ዛሬ አንድ የአደጋው ሰለባ ህይወት ካለፈ በኋላ የሟቾች ቁጥር ወደ 140 ከፍ ብሏል። ሟቹ ከባድ የአካል ጉዳት ደርሶባቸው ሆስፒታል ውስጥ በህክምና ሲረዱ ከነበሩት አምስት ሰዎች አንዱ ነበረ። የባህር ዳር ከነማ የመሀል ሜዳ የእግር ኳስ ተጫዋች አለልኝ አዘነ አረፈ። አለልኝ አዘነ ትናንት ለዛሬ አጥቢያ ሲነጋጋ በአርባ ምንጭ ከተማ ድንገት ህይወቱ ማለፉን የባህር ዳር ከነማ እግር ኳስ ቡድን አስታውቋል። የእግር ኳስ ቡድኑ ስራ አስኪያጅ አቶ ልዑል ፈቃደ ዛሬ ከአዲስ አበባ ለዶይቼ ቬለ በስልክ እንደተናገሩት ተጫዋቹ ትናንትና ለዛሬ አጥቢያ አነጋግ ላይ ህይወቱ በድንገት አልፏል። የቀብሩ ስነ ስርዓትም ዛሬ በተወለደበት በአርባ ምንጭ ከተማ መፈጸሙን ስራ አስኪያጁ አቶ ልዑል ገልጸዋል። እኛም የሰማ ነው ሰዎች ደውለው ነገሩ ባህር ዳር ቀረሚያ ስፖርት ክለብ ንግድ ጉልበቱ ላይ የነበረ ይህ ዘገባ እስከተጠናቀረበት ከቀኑ ስድስት ሰዓት ተኩል ድረስ የተጫዋቹ ሞት ምክንያት እንደማይታወቅ አቶ ልዑል ገልጸዋል። አለልኛ ዘነ ከዚህ ቀደም ለአርባ ምንጭ ታዳጊ የእግር ኳስ ቡድን እና ለአርባ ምንጭ ከነማ፣ ለሐዋሳ እግር ኳስ ከነማ አሁን ደግሞ ለባህርዳር ከነማ እግር ኳስ ቡድን የመሃል ተጫዋች እንደነበረ አለምነው መኮንን ዘግቧል። ትናንት ፍራንክፈርት ጀርመን በተካሄደው ዓለም አቀፍ የእግር ኳስ የወዳጅነት ጨዋታ ጀርመን ኔዘርላንድስን ሁለት ለአንድ መርታቷ የጀርመን እግር ኳስ ደጋፊዎችን አስፈንጥዟል። የጀርመን ብሔራዊ ቡድን በህዳር ወር በተካሄዱ ውድድሮች በቱርክና በኦስትሪያ ከተሸነፈው በኋላ የብሔራዊ ቡድኑ አቋም ብዙ ደጋፊዎችን አሳስቦ ነበረ። የትናንቱ የቡድኑ ጨዋታና ውጤት በተለያዩ የጀርመን ጋዜጦች ተወድሷል። የጀርመን ብሔራዊ የእግር ኳስ ቡድን ተጫዋቾች ትናንት ጥሩ ጨዋታ ማሳየታቸውን፣ የእርስ በርስ ግንኙነታቸውን በጣም ጥሩ እንደነበረ ተመስክሮላቸዋል። የረዥም ጊዜ የጀርመን ብሔራዊ ቡድን እግር ኳስ ተጫዋች ቶማስ ሙለር በትናንቱ ጨዋታ ድል የተሰማውን ደስታ ገልጿል። በጣም ተደስተናል ግን በዚያ አንታበይም። በእርግጥም የምናውቀው ቢሆንም ውጤቱ ምርጥ የእግር ኳስ ቡድን እንዳለን ያረጋገጠ በመሆኑ ደስ የሚል ነው። እናም አሁን ቢያንስ ይህን ተስፋ ይበልጥ ማስቀጠል እንደምንችል አውቀናል። ቶማስ ሙለር በትናንቱ ጨዋታ ከረፍት መልስ ተቀይሮ ተጫውቷል። የጀርመን ብሔራዊ ቡድን በወዳጅነት ግጥሚያ ባለፈው ቅዳሜ ፈረንሳይን ሊዮን ውስጥ ማሸነፉ ለቡድኑ መነቃቃት ከፍተኛ አስተዋጽኦ ይኖረዋል ተብሎ ነበረ። የብሔራዊ ቡድኑና የሪያል ማድሪድ አማካይ ተጫዋች ቶኒ ክሮስ ለቅዳሜው ድል አብዩን ድርሻ ይወስዳል። እነዚህ ድሎች ጀርመን በመጪው ሰኔ ለምታካሄደው የአውሮፓ እግር ኳስ ዋንጫ ትልቅ አስተዋጽኦ ይኖራቸዋል። ይህ DW Now. ዜናውን ለማብቃት ኖ ዋና ዋና እርሶቹን በድጋሚ የኢትዮጵያ ንግድ ባንክ በባንኩ በሂሳባቸው ከተቀመጠ ገንዘብ ውጪ በህገወጥ መንገድ ገንዘብ ወስደው በከፊል ተመላሽ አደረጉ ላላቸው ግለሰቦች ማስጠንቀቂያ አወጣ። ባንኩ ዛሬ በፌስቡክ ገጹ ባወጣው ማስታወቂያ ቀሪውን ገንዘብ እስከ ቅዳሜ መጋቢት 21 ቀን 2016 ዓ.ም ከቀኑ 11 ሰዓት ድረስ የማይመልሱ ማንነታቸውን በመገናኛ ብዙኃን ይፋ እንደሚያደርግ አስጠንቅቋል። የባህር ዳር ከነማ የመሀል ሜዳ የእግር ኳስ ተጫዋች አለልኝ አዘነ አረፈ። የ26 ዓመቱ አለልኝ አዘነ ትናንት ለዛሬ አጥቢያ ሲነጋጋ በአርባ ምንጭ ከተማ ድንገት ሕይወቱ ማለፉን የባህር ዳር ከነማ እግር ኳስ ቡድን አስታውቋል። በዩናይትድ ስቴትሱ የሜሪላንድ ግዛት ዋና ከተማ ባልቲሞር የሚገኝ ድልድይ በመርከብ ተገጭቶ ከተደረመሰ በኋላ የደረሱበት ያልታወቀ ስድስት ሰዎች ፍለጋ ቆመ። ዜናው በዚሁ አበቃ።